ከኢኮኖሚው ዓለም የኢትዮጵያ አየር መንገድ ሲ47 በተባለች አውሮፕላን የመጀመሪያ በረራውን ከአዲስ አበባ በአስመራ ወደ ግብፅ ዋና ከተማ ካይሮ ያደረገው መጋቢት 30 ቀን 1938 ዓ ም ነበር። ትራንስ ወርልድ ከተሰኘ የዩናይትድ ስቴትስ አየር መንገድ ጋር በሽርክና የተመሠረተው ኩባንያ ሰባኛ የልደት ምስረታውን እያከበረ ነው። ከሌሎች የኢትዮጵያ መንግስታዊም ይሁን መንግስታዊ ያልሆኑ ተቋማት በተለየ አገሪቱ ያለፈችበትን ፖለቲካዊና ኢኮኖሚያዊ ውጣ ውረድ የተሻገረው የኢትዮጵያ አየር መንገድ ዛሬ 92 ዓለም አቀፍና 19 የአገር ውስጥ መዳረሻዎች ያሉ ሲሆን በአፍሪቃ በስኬታማነቱ ከቀዳሚዎቹ ተርታም ይመደባል። አየር መንገዱ በነደፈው ርዕይ 2025 መሰረት ምቹና ደህንነቱ የተጠበቀ የበረራ አገልግሎት ለደንበኞቹ በማቅረብ በጎርጎሮሳዊው 2025 ዓ ም በአፍሪቃ ግንባር ቀደም አገልግሎት አቅራቢ የመሆን ፍቅድ ሰንቋል። በጎርጎሮሳቢው 2015 ዓ ም ብቻ 1.7 ቢሊዮን ዶላር ገቢ ያገኘው የኢትዮጵያ አየር መንገድ ከፍተኛ የውጭ ዕዳ ካለባቸው የመንግስት ኩባንያዎች መካከል አንዱ ነው። የኢትዮጵያ ኤሌክትሪክ ኃይል፣ ስኳር፣ ባቡር መንገድ፣ የባህር ትራንስፖርትና ኢትዮ ቴሌኮም ኮርፖሬሽኖች ከውጭ ሀገራትና ኩባንያዎች ከፍተኛ መጠን ያለው ገንዘብ የተበደሩ ናቸው። ዓለም አቀፉ የገንዘብ ተቋም ከሁለት ዓመት በፊት ባወጣው ዘገባ በጎርጎሮሳዊው 2012-2013 የበጀት ዓመት መጠናቀቂያ የኢትዮጵያ የውጭ ብድር 11.2 ቢሊዮን ዶላር መድረሱን አስታውቋል ቆ ነበር። ባለፉት ጥቂት ዓመታት ለኢትዮጵያ የመሠረተ ልማት ግንባታዎችና ማስፋፊያዎች ብድር በማቅረብ ረገድ ቻይና፣ ህንድና ቱርክን የመሳሰሉ አገራት ቀዳሚ ሆነዋል። ከአመት ዓመት እድገት የሚያሳየው የኢትዮጵያ የብድር መጠን የሚያሳስባቸው የኢኮኖሚ ባለሙያዎች ከሚያነሷቸው ጥያቄዎች መካከል ተበዳሪ ተቋማት አሊያም መንግስት ያላቸው የመክፈል አቅምና አበዳሪዎች የሚወስዱት እርምጃ ይጠቀሳል። ፕሮፌሰር አልማየሁ ገዳ በአዲስ አበባና ለንደን ዩኒቨርሲቲዎች የኢኮኖሚክስ ዶክተር ናቸው። ፕሮፌሰሩ ከሌሎች የሙያ አጋሮቻቸው ጋር አዲስ አበባ ላይ የማህበራዊ ጥናት ተቋም ባዘጋጀው ጉባኤ ላይ ሲመክሩ ኢትዮጵያ ያለባት የብድር መጠን በጨመረ ቁጥር ለአደጋ ያጋልጣታል ሲሉ አስጠንቅቀዋል። ተጋላጭነት ሁል ጊዜ አለ። እኔ በጣም ካበደርኩ እኮ በእኔ ስር ነው ጥገኛ የምትሆነው። ስለዚህ ተጋላጭነትን መቀነስ አለብን። ማንኛውም አገር ለግል ጥቅሙ ነው የሚሄደው። እኛም ለግል ጥቅማችን ነው፣ እነሱም ለግል ጥቅማቸው ነው። ስለዚህ ተጋላጭነት በበዛ ቁጥር የግል ጥቅማቸውን ለማስከበር ማንኛውም አገር ቢሄድ የሚገርም ነገር አይደለም ለእኔ ስለዚህ ብሔራዊ ጥቅምህን ለማስጠበቅ ቀድመ አስበ በዚህ በኩል ኮ ቀዳዳ እየመጣብኝ ነው ብለ ቀድመ ማሰብ አለብህ። የኢትዮጵያ መንግስት በአገሪቱ አጠቃላይ የምርት መጠን በአስር ከመቶ አካባቢ በማሳደጉ ሙገሳ ጎርፎለታል። ፕሮፌሰር አለማየሁ ገዳ አዲስ አበባ ላይ ባቀረቡት ጥናታዊ ጽሑፍ የኢትዮጵያ መንግስት ባለፉት ዓመታት ለመሰረተ ልማት ግንባታዎች ከቻይና 17.6 ቢሊዮን ዶላር ከቱርክ ወደ 3 ቢሊዮን ዶላር እንዲሁም ከህንድ ወደ 1 ቢሊዮን ዶላር መበደሩን ገልጠዋል። ፕሮፌሰሩ ከውጭ ሀገራት ወደ ኢትዮጵያ የሚፈሰውን መዋዕለ ንዋይ ቀጥተኛና ቀጥተኛ ያልሆነ በማለት ከሁለት ይከፍሉታል። በኢትዮጵያ መንግስት ለሚከወኑ እቅዶች ከውጭ ሀገራት የሚገኝ የብድር ገንዘብን ቀጥተኛ ያልሆነ ከሚለው ምድብ ውስጥ አስቀምጠውታል። ቀጥተኛ ኢንቨስትመንትና ቀጥተኛ ያልሆነ ኢንቨስትመንት ልዩነት አላቸው። እኛ ጋር ቀጥተኛ ያልሆነው በጣም እየበዛ ነው። ቀጥተኛ የሆነው ግን በአንጻራዊነት በጣም ትንሽ ነው። ቀጥተኛ የምንለው የሌላ ዜጋ፣ ለምሳሌ አንተ ያለበት ሀገር የጀርመን ዜጋ ይመጣና ኢትዮጵያ ውስጥ በአመራሩ ውስጥ ገብቶ በወሳኝነት ሚና ለረዥም ጊዜ አንድ ካምፓኒ ኩባንያ እዚህ ያቋቁሙ ስራውን ሲቀጥል ያ ቀጥተኛ መዋለ ነዋይ ፍሰት ወይም ቀጥተኛ ኢንቨስትመንት እንለዋለን ማለት ነው። ለምሳሌ ሼክ አላሙዲ የሳውዲ ዜጋ ናቸው። ኢትዮጵያ ውስጥ መጥተው አልፎራ ከፍተው በአመራሩ በማኔጅመንት ውስጥ ወሳኝ ሰው ሆነው ሲቀጥሉ ይሄ ቀጥተኛ ኢንቨስትመንት ይባላል። ሁለተኛው ቀጥተኛ ያልሆነ ያልኩት ኢንቨስትመንት ወይም ቀጥተኛ ያልሆነ መዋል ነዋይ ምንድነው? ኢንቨስትመንት የሚካሄደው በኢትዮጵያ መንግስት ነው፣ ብሩ ግን የሚመጣው ከሌላ ሀገር ነው። ለምሳሌ ከቻይና፣ ከህንድ ወይም ከቱርክ ሊሆን ይችላል፣ ብሩ የሚመጣው ያ ኢንቨስትመንት ደግሞ የሚያካሄደው ብዙ ጊዜ የነዚህ ሀገር ካምፓኒ ነው። ለምሳሌ የአዲስ አበባ ቀላል ባቡርን ብንወስድ ኢንቨስትመንቱ የኢትዮጵያ መንግስት ነው። ስለዚህ ቀጥተኛ ኢንቨስትመንት አይደለም ማለት ነው። ግን ብሩም የሚሰራውም ኩባንያ የመጣው ከቻይና ነው። ግን ቻይኖች ባይኖሩ መስራት አይችልም ነበር የኢትዮጵያ መንግስት። ስለዚህ እሱም ቀጥተኛ ያልሆነ ኢንቨስትመንት ነው ያልኩት። የኢትዮጵያ ኢኮኖሚ አደገ ሲባል ከቻይና ቱርክ፣ ህንድ ለኢትዮጵያ መንግስት ተሰጥቶ አብዛኛው መሰረተ ልማት ላይ የዋለው ገንዘብ ነው። ይሄ ኢትዮጵያ ውስጥ ሲነገር የኢትዮጵያ ኢኮኖሚ እድገት መገለጫ ጥሩ ስኬትም ተደርጎ ተቆጥሯል። አደጋው ግን ምንድን ነው? ቀጥተኛ ኢንቨስትመንት የተባለው በቃ የታወቀው ትርጉም ቀጥተኛ ኢንቨስትመንት የሚባለው ስዊዘርላንድ ያለው ይሄ ዩናይትድ ኔሽ አንክታድ የሚባለው ሪፖርት የሚያደርገው የአለም ባንክ የገንዘብ ሚኒስትር ሪፖርት የሚያደርጉት ቀጥተኛ ኢንቨስትመንት፣ ለምሳሌ ኢትዮጵያ ውስጥ ብንወስድ አሁን ያለፈው አመት ትልቁ አንድ ነጥብ ሁለት ቢሊዮን ነው የመጣው ማለት ነው። ለምሳሌ ከቻይና የመጣው ቀጥተኛ የሆነ ኢንቨስትመንት ወደ ስድስት መቶ ሚሊዮን ነው እስከ አሁን የመጣው ማለት ነው። ቀጥተኛ ማለት እስከ አምና ድረስ የተጠራቀሙ የምትወስደው ስድስት መቶ ሚሊዮን ነው። አምና የመጣው መቶ ሀያ ሁለት ሚሊዮን ነው አካባቢ ነው። ቀጥተኛ ያልሆነ የቻይና ገንዘብ ቅ ሰርቪን በነገርኩህ ትርጓሜ መሰረት ግን ወደ አስራ ሰባት ቢሊዮን ዶላር ይመጣል ማለት ነው። አለም ባንክ ወይም የአለም ገንዘብ ድርጅት ወይም አለም አቀፍ ድርጅቶች ቀጥተኛ ብለው የሚያደርጉት ላይ አናተኩር። ማተኮር ያለብን ቀጥተኛ ያላልኩት እንደውም ፕሮፌሰር ባህሩ ያንረታ የርቱ በለው እንዴት ሲል ነበር እሱ ላይ እናተኩር ነው ያልኩት። እሱ ላይ ካተኮር አደጋው ምንድን ነው ያልከኝ እንደሆነ አንደኛ በጣም ብድር እየበዛ ነው ማለት ነው። ይሄ ብድር ከተለመደው ብድር ደግሞ ውድ ነው። በአማካይ ለምሳሌ በአጠቃላይ የአፍሪካ ሀገሮችንም የኢትዮጵያንም ብንወስድ ከቻይና፣ ከህንድ፣ ከቱርክ የሚገኙ ብድሮች የነሱ ሀገር ባንኮች በመንግስታቸው በኩል የሚሰጡ ነው። ኤግዚም ባንክ ይሉታል። የኤክስፖርት ኢምፖርት ባንክ ማለት ነው። ስለዚህ አንድ የችሮታ ጊዜው በጣም አጭር ነው። የችሮታ ጊዜ ማለት መክፈል የምትጀምርበት ማለት ነው። ለምሳሌ ከዓለም ባንክ የምንወስደው እስከ ዛሬ ድረስ የችሮታ ጊዜው አስር አመት ቢሆን አስር አመት በኋላ ነው መክፈል የሚጀምረው። ይሄኛው ሶስት አመት አካባቢ ነው። ሶስት አመት በኋላ ትጀምራል። ከዓለም ባንክ የምንወስዳቸው የነበሩት ውትሮች እስከ አርባ አመት ነው የመክፈል ይሄኛው አስር አመት። የወለድ መጠኑ ከዓለም ባንክ የምንወስደው የነበረው ከአንድ ፐርሰንት በታች ነው። ነጥብ ሰባት እንደዚህ አካባቢ ነው በመቶ ወለዱ ይሄኛው ከአለም አቀፍ ወለድ ላይ እስከ ሶስት ነጥብ ይጨምራል። አለም አቀፍ ወለድ የሚባለው የለንደን ባንኮች የሚያስከፍሉት ወለድ ነው። ላይቦር ይሉታል፣ ወይም የለንደን ወለድ ነው። ከለንደን ወለድ እስከ ሶስት ሊጨምር ይችላል ማለት ነው። ከዛ በላይ ስለዚህ በእነዚህ መስፈርቶች ስታየው ውድ ነው ማለት። ጥቅሙ ምንድን ነው? በቀላሉ እናገኘዋለን። ጥቅሙና ጉዳቱን ስታወዳድረው ጠለቅ ያለ ጥናት ጠይቃል፣ ግን ቢያንስ ከተለመደው እርዳታ አንጻር ሲታይ ውድ ነው። ከአንድ ሀገር እስከ አስራ ሰባት ቢሊየን ዶላር በዚህ መንገድ ከተበደረች ኢትዮጵያ፣ የሀገሪቱ እነዚህን ብድሮች መልሶ የመክፈል አቅምስ የመክፈል አቅማችን በተለይ በውጭ ምንዛር የመክፈል አቅማችን በጣም የተዳከመ ነው። በዚህ ሁኔታ እንዳልከው ይህን ያህል መበደር አደጋ ያመጣል ለምን ብትል ለምሳሌ የዘንድሮን እንኳን ብንወስድ ጠቅላላ ከውጭ የምናስገባቸው እቃዎች ወደ አስራ ሶስት ቢሊዮን ዶላር አካባቢ ያስወጡናል። ግን ኤክስፖርት የምናደርገው ከሶስት ቢሊዮን አይበልጥም። ስለዚህ ምን ያህል ጋፕ ክፍተት አለን ማለት ነው። ወደ አስር ቢሊዮን ክፍተት አለ። ስለዚህ አስር ቢሊዮን ያህል ክፍተት ያለው ሀገር ብዙ ብድር ከበዛበት ይሄ ብድር ደግሞ የሚከፈለው በውጭ ምንዛሬ ነው። የባሰ ወደ ዕዳ ጫና ውስጥ ይገባል ማለት ነው። አንድ ሁለተኛ የሚታየኝ ችግር ምንድን ነው? አንዳንድ ጊዜ በጣም ከተበደርክ በፋይናንስ ምን ይባላል መሰለህ? አምስት ሺህ ብር እኔ ካበደርኩህ ያንተ ህይወት በእኔ እጅ ነው። አምስት ሚሊዮን ግን ካበደርክ ንተ ያንተ ህይወት ነው በእኔ እጅ የሚሆነው። ስለዚህ ሲበዛ፣ በጣም ሲበዛ አበዳሪዎች የሚፈልጉትን ነገር ሊጭኑብህ ይችላሉ። አንተ ስለዚህ እሱም ገባህ። ከፖለቲካ ከስትራቴጂ አንጻር ሲታይ አፈሪ ነገር። ስለዚህ ቀድሞ አስቦ እነዚህ ነገሮች ላይ መጠንቀቅ ያስፈልጋል። የገንዘብ የፋይናንስ ምንጩን እንዴት ማስተካከል ይኖርበታል? የኢትዮጵያ መንግስት ምን አይነት አማራጮች አሉ? ከባድ ጥያቄ ጠየቀኝ። የምርምር ጥያቄ እኮ ነው፣ ከባድ ነው። በአንድ ያሰራሁት ነገር የለም፣ በአንድ መመለስ አልችልም። ዝም ብዬ ግን ስነግርህ አንድ ስትበደር በፋይናንስንግ ምን አለ በምትበደርበት ጊዜ የሚያወጣው ወጪ ከጠበቀው ከሚያስገባልህ በታች መሆን አለበት። ብዙ ጊዜ የሚሉት እንደውም ምንድነው እንደው እሱን እንኳን መስራት ካቃተ ከኢኮኖሚ እድገት በታች መሆን አለበት ወጪ ይላሉ። ኢኮኖሚ በሰባት ፐርሰንት የሚያድግ ከሆነ ወጪ በአስር ፐርሰንት የሚያድግ ላይ አትበደር ነው የሚሉት ፋይናንስ ህግ ላይ። ስለዚህ አንድ እያንዳንዱን ብድር ስታደርግ ጠለቅ ያለ ጥናት አድርገህ ምንድን ነው ገቢው ምንድን ነው የሚያመጣልኝ ከዚህ ገቢ ምን አደርጋለሁ በአጭር ጊዜስ ይህን ለመክፈል የውጭ ምንዛሪ ያገኛለሁ ብለህ ማጥናት አለብህ ማለት ነው። አንድ እሱ ነው። ተጠንቷል? አልተጠናም? ብዙ የሚማቀው ነገር የለም። ሁለተኛ ተባረግ ያለብህ አንዴ ደግሞ ከገባህበት ወይ አልተጠናም ይሆናል ዝም ብለህ ከገባህበት በኋላ ቆም ብለ እስኪ አሁን ደግሞ ላስብና እንደገና ይሄ የሚባለውን ነገር በደንብ ልስራው ብለ መስራት ያለብህ ይመስለኛል። በተለያየ መንገድ የሚመጣው ገንዘብ ጨምሯል። ኢትዮጵያ ውስጥ በጣም ጥሩ መንገዶች ተሰርተዋል። መሰረተ ልማት ተስፋፍቷል። ኢኮኖሚያዊ መዋቅሩ ላይ በተጨባጭ ያመጣው ለውጥ አለ። በኢኮኖሚክስ ማቀራዊ ለውጥ የምንለው የምርት አመራረትህ መሰረታዊ ለውጥ ሲያመጣ ነው። ምን ማለት ነው? በተለይ ደግሞ ወደ ኢንዱስትሪ ሪ ወደ ማንፋክቸሪንግ ወደ መፈብረክ ስትዘዋወር ነው። የኢትዮጵያን ኢኮኖሚ ብታየው አይደለም ያለፉት ሀያ ዓመት የኢህአዴግ ዘመን ይቅርና የደርግን እንኳን ብትጨምረው ያለፉት አርባ ዓመት መዋቅራዊ ለውጥ የለም። ለምን? የኢንዱስትሪው ድርሻ ከጠቅላላው የኢኮኖሚ ድርሻ ከአስር እስከ አስራ ሶስት ፐርሰንት ላይ ቆሟል። ላለፉት አርባ ዓመቶች ማለት የሁለቱንም መንግስታት ብትወስድ ከዛ አንፃር ካየኸው መዋቅራዊ ለውጥ የለም ብዬ ነው የምገምተው። ኔ በአለም ባንክ መረጃ መሰረት ኢትዮጵያ ከጎርጎሮሳዊው ሁለት ሺ አስራ ሁለት እስከ ሁለት ሺ አስራ ስድስት ባሉት ዓመታት ስድስት ቢሊዮን ዶላር ከባንኩ ተበድራለች። የኢትዮጵያ መንግስት ባለፈው ዓመት መስከረም ወር ለዓለም ገበያ ባቀረበው የዩሮ ቦንድ አማካኝነት አንድ ነጥብ አምስት ቢሊዮን ዶላር ተበድሯል። አገሪቱ ከውጭ ንግድ የምታገኘው ገቢ ባለፈው ዓመት ከነበረበት 3 ቢሊዮን ዶላር ወደ 2.5 ቢሊዮን ዶላር ዝቅ ብሏል። ፕሮፌሰር አለማየሁ ገዳን የመሳሰሉ የኢኮኖሚ ልሂቃን ኢትዮጵያ ኢኮኖሚዋን ከቀውስ ለመታደግ የንግድ ሚዛኑን ማስተካከል፣ በየአመቱ ጭማሪ የሚያሳየውን ብድር መፈተሽ እንዳለባት ይመክራሉ። የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።